መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ ሦስት ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰለሞንን በእስራኤል ላይ አነገሠው። የእስራኤልንም አለቆች ሁሉ ካህናቱንም ሌዋውያኑንም ሰበሰበ። ሌዋውያኑም ከሰላሳ ዓመት ዕድሜ ጀምሮ ወደ ላይ ተቈጠሩ። ቁጥራቸው በእያንዳንዱ ነፍስ ወከፍ ሠላሳ ስምንት ሺህ ነበር። ከእነዚህም ውስጥ የእግዚአብሔርን ቤት ሥራ የሚሠሩት ሀያ አራት ሺህ ነበሩ። ስድስቱ ሺህም አለቆችና ፈራጆች ነበሩ። አራቱ ሺህም በረኞች ነበሩ። አራቱ ሺህም ለምስጋና በተሠሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት፣ እንደ ሜራሪም በየሰሞናቸው ከፈላቸው። ከጌድሶናውያን ለአዳንና ሴሜኢ ነበሩ። የለአዳን ልጆች አለቃው ይህኤል፣ ዜቶም፣ ኢዮኤል ሦስት ነበሩ። የሰሜኢ ልጆች ሰሎሚት፣ ሐዝኤል ሐራን ሦስት ነበሩ። እነዚህ የለአዳን አባቶች ቤቶች አለቆች ነበሩ። የሰሚኤ ልጆች ኢኢት፣ ዚዛ፣ የዑስ በሪአ ነበሩ። እነዚህ አራቱ የሰሚኤ ልጆች ነበሩ። አለቃው ኢኢት ነበር። ሁለተኛው ዚዛ ነበር። የዑስና በሪአ ግን ብዙ ልጆች አልነበሯቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቈጠሩ። የቀዓት ልጆች እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል አራት ነበሩ። የእንበረም ልጆች አርኖን እና ሙሴ ነበሩ። የእንበረም ልጆች አሮን እና ሙሴ ነበሩ። አሮንም ከሁሉ በላይ የተቀደሰ ይሆን ዘንድ ተለየ። እርሱና ልጆቹ ለዘላለም በእግዚአብሔር ፊት ያጥንና ያገለግል ዘንድ በስሙም ለዘላለም ይባርክ ዘንድ። የእግዚአብሔርም ሰው የሙሴ ልጆች በሌዊ ነገድ ተቈጠሩ። የሙሴ ልጆች ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበር። የአልዓዛርም ልጆች አለቃ ረዓብያ ነበር። አልዓዛርም ሌሎች ልጆች አልነበሩትም። የረአቢያ ልጆች እጅግ ብዙ ነበሩ። የይስዓር ልጆች አለቃው ሰሎሚት ነበር። የኬብሮን ልጆች አለቃው ይሪያ ሁለተኛውም አማሪያ ሦስተኛውም የሕዝኤል አራተኛውም ይቅምዓም ነበሩ። የኡዝኤል ልጆች አለቃው ሚካ ሁለተኛውም ይሽያ ነበሩ። የሜራሪ ልጆች መሆሊና ሙሲ ነበሩ። የመሆሊ ልጆች አልዓዛርና ቂስ ነበሩ። አልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ። ወንድሞቻቸውም የቂስ ልጆች አገቡአቸው። የሙሲ ልጆች ሞሖሊ፣ ኤደር፣ ኢያሪሙት ሦስት ነበሩ። የእግዚአብሔርን ቤት አገልግሎት በሠሩ ከሀያ ዓመት ዕድሜ ጀምሮ ወደ ላይ በነበሩ በእያንዳንዳቸው በስማቸው በተቈጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ ዕረፍት ሰጥቶአል፣ በኢየሩሳሌምም ለዘላለም ይቀመጣል፣ ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያውን ዕቃ ሁሉ አይሸከሙም አለ። በመጨረሻውም በዳዊት ትእዛዝ ከሀያ ዓመት ዕድሜ ጀምሮ ከዚያ በላይ ያሉት የሌዊ ልጆች ተቈጠሩ። ሥራቸውም የእግዚአብሔርን ቤት በየአደባባዩ በየጓዳው ውስጥ ለማገልገል ቅዱሱንም ዕቃ ሁሉ ለማንጻት የእግዚአብሔርንም ቤት አገልግሎት ለመሥራት ከአሮን ልጆች እጅ በታች ነበር። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድም ቢጋገር ቢለወስም ለእህል ቍርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ነበር። ሥራቸውም በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱም በየመባቻውም በየበዓላቱም እንደ ሥርዐቱ ቁጥር በእግዚአብሔር ፊት ዘወትር ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ ለእግዚአብሔርም ቤት አገልግሎት የመገናኛውን ድንኳን ሥርዓት የመቅደሱንም ሥርዓት የወንድሞቻቸውንም የአሮንን ልጆች ሥርዓት ለመጠበቅ ነበረ።